ካማላ ሀይሪስ በእጩ ምክትል ፕሬዚዳንትነት የሚወዳደረውን ሊያሳውቁ ተቃርበዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀይሪስ በመጪው ፕሬዚዳንታዊ ምርጫ በእጩ ምክትል ፕሬዚዳንትነት ከጎናቸው ሆኖ የሚወዳደረውን ግለሰብ ለመምረጥ ተቃርበዋል። የሚመርጡት እጩም ነገ ማክሰኞ፣ ካማላ ሀይሪስ ፔንሲልቫኒያ በሚያደርጉት የምርጫ ዘመቻ ላይ አብሯቸው ይሆናሉ ተብሏል። ይህ በእንዲህ እንዳለ ደግሞ የቀድሞ ፕሬዚዳንት ዶናልድ ትራምፕ ቀጣዩ ፕሬዚዳንታዊ የምርጫ ክርክር የሚካሄድበት መድረክ እንዲቀየር ጥሪያቸውን በማህበራዊ ሚዲያ አቅርበዋል። ቬሮኒካ ባልዲራስ ኢግሊሲያስ ዝርዝሮ ልካለች። እንግዶ ወልድ ያቀርበዋል። የዲሞክራቲክ ፓርቲውን በመወከል በፕሬዝደንትነት እንደሚወዳደሩ ከሚጠበቁት ምክትል ፕሬዚደንት ካሜላ ሀሪስ ጋር በመሆን በእጩው ምክትል ፕሬዚደንትነት የሚወዳደረው ግለሰብ ማን ይሆናል የሚለው በጉጉት በመጠበቅ ላይ ነው። ከሄሪስ ጎን ሆነው ለመወዳደር ተቃርበዋል ከሚባሉት ውስጥ የፔንስልቬንያ አገረ ገዥ ጃሽ ሻፒሮ፣ የሚኒሶታ አገረገዥ ቲም ዋልዝ እንዲሁም የአሪዞናው እንደራሴ ማርክ ኬሊ ይገኙበታል። የእጩው ምክትል ፕሬዝደንትን ለመምረጥ የሚሰጠው ውሳኔ የአሜሪካ ድምፅ ሰጪዎች አርባ ሰባተኛው የአገሪቱ ፕሬዝደንት የመሆን እድል ያላቸውን ምክትል ፕሬዝደንቷን በተመለከተ የሚታዘቡት የመጀመሪያው ሁኔታ እንደሚሆን የሚናገሩት የዱክ ዩኒቨርሲቲው የፖለቲካን ሳይንስ ምሁር ጃን ግሪን ናቸው። ፕሬዝዳንት የሚሆኑ ከሆነና ምናልባት በማንኛውም ምክንያት ስራቸውን ማከናወን የማይችሉበት ሁኔታ ውስጥ ከሆኑ ተክቷቸው የሚሠራው ምክትል ፕሬዚዳንቱ እንደመሆኑ መጠን ምክትል ፕሬዚዳንታቸውን ለመምረጥ የሚወስዱት ውሳኔ ስለ ራሳቸውም ሆነ ስለ አስተዳደር ዘይቤያቸው ፍንጭ የሚሰጥ ይሆናል። ካማላ ሃሪስ ከፍተኛ ፉክክር በሚታይባቸው ግዛቶች የሚያደርጉትን የምርጫ ዘመቻ ከእጩ ምክትል ፕሬዚዳንታቸው ጋር በመሆን ነገ ማክሰኞ በፔንስልቬንያ ይጀምራሉ። የዶናልድ ትራምፕ የምርጫ ዘመቻ ቡድንም ከፍተኛ ፉክክር እንደሚደረግባቸውና መጪውን ምርጫ ይወስናሉ ተብሎ በሚጠበቁ ግዛቶች ውስጥ ጊዜና አቅሙን እንደሚመድብ ይጠበቃል። በድጋሚ የፖለቲካ ሳይንስ ምሁሩ ጃን ግሬን፣ በዚህኛው ምርጫ እንደ ፔንሲልቫኒያ፣ ዊስኪንሰን፣ ሚችጋንና አሪዞና ግዛቶች በአንጻራዊነት ግዙፍ ሲሆኑ ከፍተኛ ፎክር የሚታይባቸውም ይሆናሉ። የአሜሪካ መራጮች የካሜላ ሄሪስ አጋር ማን ይሆናል የሚለውን በመጠባበቅ ላይ ሲሆኑ በሌላ በኩልም ከፖለቲካ ባላንጣቸው ዶናልድ ትራምፕ ጋር ክርክር ያደርጉ እንደውም በመጠበቅ ላይ ነው። ፕሬዚደንት ጆ ባይደን ከፉክክሩ በመውጣታቸው ቀድሞ በኤቢሲ ቴሌቪዥን ፕሮግራም የተያያዘለት የምርጫ ክርክር ወደ ፎክስ ኒውስ ቴሌቪዥን ይዛወር፣ ይህም ታዳሚዎች በሚገኙበት የቀጥታ ስርጭት ይከናወን ሲሉ ዶናልድ ትራምፕ ጥያቄ አቅርበዋል። መስከረም አራት ቀን አያታለሁ ካለዛ ሁለተኛ አንገናኝም ሲሉ ትረምፕ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያ መድረካቸው ላይ ባለፈው ቅዳሜ አስፍረዋል። የካመላ ሄሪስ የምርጫ ዘመቻ ቡድን በበኩሉ ክርክሩ መጀመሪያ በታቀደው መሠረት መደረግ አለበት ሲል አቋም ይዟል። ካመላ ሄሪስም ለትረምፕ ይህን ምላሽ ሰጥተዋል። ዶናልድ፣ በክርክር መድረኩ ላይ ለመገናኘት ትወስናለህ ብዬ ተስፋ አደርጋለሁ ሁልጊዜም እንደሚባለው የምትለው ነገር ካለ ፊቴ ቆመህ ትለዋለህ። ትራምፕና ሄሪስ በክርክር መድረክ ላይ ፊት ለፊት ይገናኙ እንደሁ ወደፊት የሚታወቅ ሲሆን የቀድሞው ፕሬዝደንት ትራምፕ ደግሞ በሄሪስና በአዲሱ ውጪ ምክትል ፕሬዚዳንቶች ላይ ሙግታቸውን የሚያሰሙበት አጋጣሚም ይኖራቸዋል። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ